ኢትዮጵያ ግብፅና ሱዳን በህዳሴ ግድብ ጉዳይ አዲስ አበባ ላይ ያካሄዱት ውይይት የመጨረሻ መግባባት ላይ ሳይደርስ ከትናንት በስተያ መበተኑ ተዘግቧል። የውሃ ሞላልና አለቃቀቅ እንዲሁም የድርቅ ሁኔታ ሥራ አመራር መርህ ያለ ስምምነት የተንጠለጠሉ ጉዳዮች መሆናቸውን የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ ለአሜሪካ ድምፅ ተናግረዋል። ዩናይትድ ስቴትስና የዓለም ባንክ በውይይቶቹ በታዛቢነት እንዲሳተፉ መስማማት ጥቅምን አሳልፎ እንደ መስጠት ተደርገው ከሚሰሙ ሐሳቦች ጋር ሚኒስትሩ እንደማይስማሙ ገልጸዋል። ለጠቅላይ ሚኒስትሩም የሥራ መልቀቂያ ጥያቄ አላስገባሁም፣ ሀገሬ ስከፈለገችኝ አለሁ ብለዋል ዶክተር ስለሺ ከእስክንድር ፍሬው ጋር ትናንት ሲወያዩ ውይይታቸውን አሁን ይቀጥላሉ። እናም ከግብፅ ጋር ያለው እሰጥ አገባ ከጎላባቸው አካባቢዎች አንዱ ይቀጥላሉ። ሚኒስትሩ በድርቅ ጊዜ ግልጽ ነው፣ ትሬሽሆልድ አለ፣ ከዛ በታች ከመጣ ያ ይለቀቃል። አማካይ ፍሰትም ቢኖር ባና አማካይ ረጅም ጊዜ ሂስትሪ አቨሬጅ የተደረገውን ልቀቁ የሚል አይነት አቋምም ያንጸባርቃል። እንደዚህ አይነት ነገሮች በሙሉ ወደ ኋላ ተተዋልፈዋል። በፊት ሌሎች አቋሞች ነበሩ። 165 ሜትር ያስዋን ሀይዳን መጠበቅ አለበት። እንደዚህ የሚሉ ነገሮች በድርቅ ጊዜም 35 ከመሆን ይልቅ 40 ይሁን የሚል ሀሳብም አላቸው። ነው እዛ ላይ ነው እንግዲህ በሙሌቱና የድርቅ በሙሌት ጊዜ ከመጣ ያለው ሁኔታ ስናይበት ነበረው። ሙሌቱ ከተጠናቀቀ በኋላ ደግሞ ከመጠናቀቁ በፊት ግን ዶክተር ስለሽ እዚህ ላይ ላቆየውትና ግብጽ ከ20 እስከ 21 ዓመት እንዲፈጅ ጠይቃለች። ሙሌቱ ኢትዮጵያ ደግሞ እስከ 7 ዓመት እንዲሞላ ነው ፍላጎቷ። ቀጥታ ጥያቄ አይደለም። ሰንጠረዥን በደንብ ስን ኢቫሉዌት ስናደርገው ምን ያህል ጊዜ ይፈጃል? በዚህ ሰንጠረዥ መሰረት ከሞላን ካልን ከ12 እስከ 21 አመት ሰጥቶ ባቀረቡት ሳንተራ፣ አዎ፣ ይሄ አስበውበት ይሁን ወይ ለተንኮል ብቻ ያናምጥተዋል። የማያዋጣ ነው፣ አይሆንም። በቃ አይሆንም፣ አይሆንም። ምክንያቱም ምክንያት አይኖረውም ከዛ በላይ ኤክስቴንት ለማድረግ ከኛ በኩል ማለት ነው። ችግር ከመጣ በርግጥ ችግሩን ለመቋቋም በጋራ እንሰራለን። ትብብር ማለት ያ ነው እንጂ ትእዛዝ አይደለም ማለት ነው። ስለዚህ ይሄ እንደማያስኬድ እነሱም አስረድተናቸዋል። እስከ መጨረሻው ሰዓት ሁለተኛው ድርቁ የመሳሰሉት ሙሊት ሁሉ ከተሳካ በኋላ ደግሞ በየአመቱ ኦፕሬት የምናደርገው እንዴት ነው የሚለው ስምምነት ያስፈልጋል። ግድቡ እንዴት ነው ማኔጅ የሚደረገው? ነው እንዴት ነው የሚታረደው? ውሃው እንዴት ነው ኃይል የሚያመነጨው? ኃይል አመንጭቶ ምን ያህል ውሃ ነው የሚለቀቀው? የሚሉት ላይ አማካይ ፍሰት በሚኖርበት ጊዜ ግድቡ ላይ የሚመጣው ውሃ ሙሉ በሙሉ በዛ አመት ውስጥ በ12 ወራት ተከፋፍሎ እኛ ማመንጨት የምንፈልገውን ኃይል ሙሉ በሙሉ አመንጨተንበት ወደታች እናሳልፋለን ነው የኢትዮጵያ አቋም። እዛ ላይ ምንም ጥያቄ ሊነስ አይችልም። የገባው ይወጣል ነው። ከዛ ጋር አስታከው የሚያመጡት ሌላ ተገቢነት የሌለው ጥያቄ አለ። ውሃው በምናስተላልፍበት ጊዜ በእኛ በኩል እዛ ላይ ትነት አለ፣ ዝናብ ወደ ታች ይዘንባል እንደዚሁም ስርገት አለ፣ የመሳሰሉት እነኛን ሁሉ ቆጥራል ከግምት ውስጥ ከገባ በኋላ ያም ብቻ ሳይሆን ደግሞ እዛ አካባቢ ወደፊት እድገት ሊኖር ይችላል፣ ኢንዱስትሪ ሊመጣ ይችላል፣ ከተማ ሊያድግ ይችላል፣ ትንሽ ጥቅሞች ለመጠጥ ውሃ መሳሰሉት ሊኖሩ ይችላሉ። እነኛን ሁሉ በግምት ውስጥ እናስገባና የተረፈውና ሙሉ በሙሉ እናሳልፍላቸዋለን። ይሄ ማንም ሰው አይ አይሆንም የሚለው ጉዳይ አይደለም፣ ተቀባይነት ያለው ነው። የመጣው ያልፋል በዛ ውስጥ አሁንም ጥያቄና አለመግባባት ምክንያቶች የሚሆኑት እንዲህ በሚሆንበት ጊዜ በዚህ ኦፕሬሽን ጊዜ ድርቅ ቢመጣስ ነው። ድርቅ ቢመጣ አሁንም በአንድ በኩል የገባውን ውሃ ኃይላችን ማመንጨት እናሳልፍላቸዋለን። ሁለተኛ፣ እኛም ካጠራቀምነው ውሃ የበለጠ ኃይል ማመንጨት ስለምንፈልግ የመጣውን ውሃ ብቻ ሳይሆን ከጠራቀምነውም የተወሰነ የአንድ አመት አነስተኛ ድርቅ ከሆነ በዛ ከፍተኛ ድርቅ ከሆነ ደግሞ በዛ ያለ ውሃ እንለቃለን የሚል ሰንጠረዥ አዘጋጃ አሳየናቸው። እነሱም ተመሳሳይ ሰንጠረዥ አመጡ። ብዙ ልዩነት ያለው ሰርፕራይዚንግ የነበረው ትናንትና እሺ ሰንጠረዡን በአማካይ እናድርገው ወይም በእናንተ የምንወስድ እኛ ጋር ችግር የለም ስንላቸው እሱንም መቀበል አቃታቸው። ራሳቸው ያመጡትን መቀበል አቃታቸው። ያመጡትም እኛ ጋር ለምሳሌ በጣም ከፍተኛ ድርቅ የምንለው የ1913 20 ቢሊዮን ሜትር ኪዩብ ውሃ ብቻ ይመጣ በጥቁር አባይ ውስጥ እኛ 13 ነጥብ አራት እንለቃለን አይደል እነሱ 14 ነጥብ ስድስት አካባቢ ያሉ። አዎ፣ ልዩነት የለውም። ፕራክቲካሊ የውሃ ዝም ብሎ የሚፈሰም በተርባይን ነው የሚያልፉ። አሁንም ቢሆን አማካዩ ድረስ አይደርስም። ሁለቱ አንድ ላይ ቢደምር እንኳን 35 አካባቢ ነው የሚወጣ። በ35 ቢሊዮን ኤሌክትሪክ አመነጭ ያለው 549 ቢሆን ነበር አማካይ የሚደርሰው። አሁንም የኤሌክትሪክ ዲፊሲትም አለ። ስለዚህ እለቃለሁ። ስለዚህ እነኚህ ቁጥር ላይ ከፍተኛው ልዩነት ያለው እዚያ አካባቢ ስለሆነ በነሱም ለመስማማት ብንሄድበት ችግር የለም። እና ሰርፕራይዚንግ የሆነው ላለመስማማት ላለመስማማት ብዬ መግለጫ የሰጠሁትም ላለመስማማት ተዘጋጅተው ነው የመጣሁት ያልኩትም ለዚህ ነው የራሳቸውን ሰንጠረዥ መቀበል አቃታቸው። ስለዚህ ይሄ አንዱ አስቸጋሪ የሚያደርገው ነው። ኔጎሴሽኑ በዚህ አኳያ እንግዲህ የኛ አገላለጽ ምንድን ነው የምትፈልጉት? ከኢትዮጵያ ከግድቡ ምንድን ነው የምትፈልጉት? የራሳችሁን አቋም ዲና የምታርጉ ከሆነ ሌላ ኢትዮጵያ ምን ታርግላችሁ? ውሃ መጠቀም መብታችን ነው። ኮንሰምቲቭም ቢሆን ውሃውን አዝርትም ቢሆን ሌላም ጥቅም ቢሆን እንጠቀማለን። እሱ አሁን ይሄ ጉዳዩ የሃይድሮ ፓወር ዳም ስለሆነ ከዛ ዙሪያ ምን የጎደለባችኋል? ነው እንግዲህ ተዘጋጅተው ስላልመጡ እሱንም አልተቀበለትም ማለት ነው። ነገር ግን ቅድም ያነሳሁልህ ኢንፍሎ የምንለውና ናቹራል ፍሎ የሚባለው በሃይድሮሎጂ ቢዝነስ ውሃውን ስንለካ በተፈጥሯዊ ፍሰት እና በዛ አመት በዛ ቦታ የሚኖር ፍሰት የሚለው ጋ ልዩነት አለ። መሰረታዊ ልዩነት። ተፈጥሯዊ ፍሰት ላይ እንደ ሀገር ከተስማማ ከዛ ቦታ ወደ ላይ አፕስትሪ ወደ ራስጌ አካባቢ ምንም ስራ አትሰራም። ምክንያቱም ተፈጥሮ ፍሰት መጠበቅ ስላለ ያ በፍጹም ልጠይቁት አትችሉም። ያ ማለት የውሃ ክፍፍል ነው። ያ ማለት ደግሞ ኢትዮጵያ ውሃ አትጠቀምም ማለት ስለሆነ እሱን ነው። እርሶ ወጥ ነው። እነሱም አይ፣ እንደዛ ማለታችን አይደለም ደግሞ ይለዋል በንግግሩ በኔጎሼሽኑ መካከል። አይ እሱማ ድሮም የተቀማችሁ ነበር፣ ትጠቀማላችሁ፣ በፊትም ትጠቀማለች። ስለዚህ በተግባር ታዲያ ይሄንን ናቹራል ፍሎ የሚል ነገር። ከዚህ ውስጥ አውጡ በአክቹዋል ፍሎ ነው የምንደራደረው የሚል ተጨማሪ ያለ መግባቢያ ነጥቦች አሉን ማለት ነው። እሱ ላይ አቋም ነው የሀገርን ኢንተረስት ተሳልፎ መስጠት ነው፣ በዛ ላይ ስምምነት ሊኖር አይችልም። ስለዚህ ያላቸው አማራጭ መቀበል ነው። የሚመጣው በዛ ዓመት ላይ የመጣውን እዛች ፖይንት ላይ የመጣውን ውሃ ቆጥረን የሚወጣውን የምንጠቀመውን ተጠቅመን የሚወጣውን ይፈሳል ወደ እነሱ ነው። ስለዚህ ይሄ ነው ያለው ሁኔታ እና ጠቦ ጉዳዩ ነኚህ ሁለት እና ሶስት ነገሮች ላይ ነው ያለው ማለት ነው። ዶክተር ስለሺ እንግዲህ የአለም ባንክና የአሜሪካ መንግስት የዩናይትድ ስቴትስ መንግስት ሚና እየተጫወቱ ነው በአሁኑ ድርድር ላይ እና በተለያየ መንገድ የሚተረጉሙ አካላት አሉ። የነዚህን ወገኖች ሚና በማህበራዊ ሚዲያ የሚሰራጩ አንዳንድ መረጃዎችን ተመልክተው ከሆነ ለግብጽ ስለሚወግኑ ኢትዮጵያ ጥቅሟን አሳልፋ እየሰጠች ነው፣ ኢትዮጵያና ተጎጂ የምትሆነ በዚህ አካሄድም ይሉ አሉ። ይህን እንዴት ያዩታል እርስዎ? ምንድነው መላሽው? እኔስ ካሁን ካየሁት አሜሪካም ይሁን የአለም ባንክ ዝም ብሎ የሚጻፈው ነገር አይደለም። አንደኛ ስንደራደር ቀድሞ ነገር ዲስክሬዲት ማድረግ እኮ ነው። አንድን የሀገሩን ኢንተረስት ጠብቆ ለተቀም ለሚሟገት ሰው አሜሪካ ስለመጣ ወርልድ ባንክ ስለመጣ የራስን ኢንትረስት ተሳልፎ ይሰጣል የሚባል ነገር የለም። ፕሪንሲፕል በሆነ መሰረት ላይ ነው እነሱም መርህ ይዘን ነው የምንሰራው። እነሱም ከመርህ ውጪ እንዲያርጉ እንዲያታርጉ ማለት ነው። መጀመሪያውኑ አሜሪካ ሶስቱንም ሀገሮች በሚጋብዝበት ጊዜ እኛ እንደምንገምተው ያው ቀድሚያ ግብጽ ጥያቄውን አቅርባ ሊሆን ይችላል። አሸማግሉን ስንሄድ እና አክብረናችሁን የመጣ ነው ማሸማገል ግን አንቀበልም ነው አቋማችን ያን አቋም አክብረው። ስለዚህ እንዴት እናግዛቸው? ኦብዘርቨር፣ የሆናችሁ ከፈለጋችሁ ቁጭ ብላችሁ ተመልከቱ። ታዛቢ ማለት ነው። ታዛቢ ያንን በዛ ስታተስ አብረውን ቁጭ ብለዋል። ዋሽንግተን ይህንኑ ውጤቶችን አብረን ለማየት በውጭ ጉዳይ ሚኒስትሮች ደረጃ እና ሌሎች ስትራቴጂካዊ ቀጠናውን የአካባቢውን ሁኔታ አብረን ለማየት እንድንችል ሌሎች የልማት ጉዳዮችን በጋራ እንድናይ ሶስት ተጨማሪ ስብሰባዎች ዋሽንግተን ላይ እናደርግ የሚል ስምምነት አለ። በዛ መንፈስ ነው እና ይሄ ከወርልድ ባንክም ዓለም ባንክ ወይንም ከትሬዘሪ ሴክሬታሪ ከአሜሪካ የሚላኩ ሰዎች አሉ። ቁጭ ብለው ነው የሚያዳምጡት። አሜሪካ የገንዘብ ሚኒስትር፣ አዎ። እና እነኚህ ታዛቢ ናቸው እንጂ አሸማጋዮች አይደሉም። ምንም አይነት ስቴትመንት እንኳን አይሰጡም። ቁጭ ብለው ነው የሚያዳምጡ። ስለዚህ ይሄ ምንድን ነው ጥቅሙ? አንደኛ በፊት ዝም ብሎ ሁሉም እንደፈለገ የሚናገረው፣ ትንሽ ታዛቢ ባለበት የምትናገረው ሌላ ነው። ስለዚህ ዲሲፕሊን ሆነን በተገቢ መንገድ ብዙ ርቀት መሄድ እንድንችል አድርገውናል። ጋቢያም ቢና ድጋፍ የሚሰጥ ነው እንጂ ኢትዮጵያ ላይ የተለየ ጫና የሚፈጠራ አይደለም። እንደ ሀገር ደግሞ ስንመለከት ኢትዮጵያ ቀድሞ ነገር ለምን ሄደች የሚልም ሰው አለ። ምንም ችግር የለውም። ፓርትነሮቻችን ናቸው፣ አጋሮቻችን ናቸው። አብረን በብዙ የልማት ስራዎች አብረን እንሰራለን። በብዙ የአካባቢ ጉዳዮች ላይ አብረን እንሰራለን። አይ አንሄድም ማለት እኮ የምንደብቀው ነገር አለ ማለት ነው። ማንም ይጥራው ማንም ቀርቦ ማርሱም ላይ እንጠራ። ዓለም ላይ ምንም የሚያሳፍርን ነገር የለም። ትክክለኛ የሆነ መረጃ ይዘን ትክክለኛ የሆነ ሳይንስ መሰረት አድርገን የራሳችንን ጥቅም የማስከበር ጉዳይ ነው። እንደውም የጠቀምን ትልቁ ነገር እስከ ፕሬዚዳንቱ ድረስ እስከ ፕሬዚዳንት ትራምፕ ድረስ ትክክለኛ ያልሆነ መረጃ ተሰጥቷቸው ነበር። ይሄ ምንድነው? የሕዳሴውን ግድብ በተመለከተ እስከ ፕሬዝዳንት ትራምፕ ድረስ የሄደው መረጃ ትክክለኛ አል ነበር። እሳቸው ለኛ ያቀረቡት በጣም አንዳንዶቹ አስደንጋጭም ነበሩ፣ መናገር አልፈልግም፣ ግን እንዴ ግድባችን እንደዛ አይደለም ብለን አስረዳን። ግድቡ ልክ ውሃውን ሙሉ በሙሉ ዝግት ተደርጎ በአንድ አመት ውስጥ የሚሞላ ወይም በሁለት አመት የሚሞላ ተደርጎ ተገልጿል፣ ሙሉ በሙሉ ውሃ የምናቆም አይነት ነበር። ያን ለማብራራትና የዓለም ህብረተሰብ የተሻለ ግንዛቤ እንዲኖረው ለማድረግ አስችሎናል። እስከ ፕሬዚዳንቱ ድረስ የገንዘብ ሚኒስትሩም የዓለም ባንክ ፕሬዚዳንቱም በግብጾቹ ባሉበት ቦታ በተገቢው ሁኔታ ስናስረዳ ተቀባይነት ያገኘ ሆኗል። ስለ ግድቡ ጥቅም ደግሞ በስፋት የገለጽንበት ነው። የኛ ጥቅም ብቻ ሳይሆን የሱዳንም ጥቅም በትክክል የተበራራበት እኛ የምንላቸውን እናቸውን ነጥቦች እንደገና በትክክል በጋራ መድረክ ላይ ያስረዳንበት ትልልቅ ኦፖርቹኒቲዎችን ወይንም መድረኮችን ፈጥሮልናል። ለምንድን ነው ከዛ ምን ሰሰው እዚህ ሰው በስሜት የሚናገረውና አሜሪካ ልክ አጌኒስት ኢትዮጵያ የምትሰራ አድርጎ የሚወሰደው አስተሳሰብ ኢትዮጵያ ጥቅም በተቃራኒ እንደምትሰራ ወይ ለግብፅ እንደምታደላ አድርጎ የሚነገረው ነው ሚል። አዎ፣ ስትራቴጂካዊ አጋርነት በተለያዩ ነገሮች ሊኖሩ ይችላሉ። ነገር ግን ይሄ ምንም ለአንዱ የሚያስደብ ያለበት ምክንያት አንድ ሀገር አይታይም። በተቻለ መጠን እስካሁን ባየናቸው እንድንቀራረብና መፍትሄ እንድንፈልግ ነው። እና መጨረሻም ላይ ክቡር ፕሬዚዳንቱ እንዳዩት ከተረዱት በኋላ እንደውም ተስማሙ ጨርሱ እና እኔም አብሬያቸው እመርቃለሁ ነው ያለው። የዳሽው ግድብ ሲጠናቀቅ እመርቃለሁ ብለዋል ፕሬዚዳንት ትራምፕ ብለዋል። አዎ፣ ስለዚህ ያን ያህል ነው የእኛን የማስረዳት አቅምና ጥቅም በዛ መድረክ ለዓለም ሕብረተሰብ ሰው ለመግለጽ እድል ይከፈታል። ስለዚህ ያን ለምን የምታገኘው ነው እንጂ እምትጠላው ወይም እምትገፋው ለኔ ለኔ ያጠቀመኝም የምትለው ነገር አይደለም ማለት ነው። ዶክተር ስለሺ እርሶ ከለውጡም በፊት በዚህ ሚኒስትርነት ቦታ ላይ ነበሩ። አሁንም የኢትዮጵያ የውሃ መስኖ እና ኤሌክትሪክ ኃይል ሚኒስትር ነዎት። ዋነኛ የኢትዮጵያ ተደራዳሪ ቡድን መሪ ነዎት እና ኢትዮጵያ በእነኚህ ሁለት አመታት ውስጥ ወይም ከለውጡ በኋላ በህዳሴ ግድብ ላይ ባላት አቋም ላይ የተለወጠ ነገር አለ? እንግዲህ ይህንንም የማነሳው እንደዚሁ በማህበራዊ ሚዲያ ከሚሰራጩ መረጃዎች አንጻር ነው። ለምሳሌ ሊያመነጭ የታሰበው የውሃ መጠን እንዲቀንስ ተስማምታለች የሚሉ አይነት መረጃዎች ይሰራጫሉ። የህዳሴ ግድብ የኢትዮጵያ ሕዝብ እንደሚያውቀው ከገባበት ቅርቃር የወጣው ባለፈው አንድ አመት አንድ አመት ተኩል ነው። ችግሮቹን ለመለየት እና በትክክል መስመር ላይ ለማስገባት ስድስት ወር ፈጀ። ካለፈው አንድ አመት ጀምሮ ደግሞ ግንባታው እንደገና ወደ አዳዲስ ኮንትራክተሮች እየተሰራ ነው። በዛው ቀጥለም ቢሆን ለኢትዮጵያም ሕዝብ ትልቅ መርዶ ነበር የሚሆነው፣ ለዘላለምም አንጨርሰው ነበር። በፊት በነበረው አካሄድ ትን ድክመት በራሳችን ችግር ምክንያት ይህም የሆነበት ምክንያት የማንችለውን ስራ በጣም አስቸጋሪ የሆነውን የተወሳሰበ ስራ የብረት ስራ፣ የተርባይን ተከላ ስራ፣ ኤሌክትሪክ ማስተላለፍ ከጀኔሬተር አውጥቶ ሰብስቴሽን ውስጥ የማስገባት ስራ የመሳሰሉትን ምንም ነገር የውሃ ወፍጮ እንኳ ሰርቶ ለማቅ ኮንትራክተር ተሰጥቷል። ይሄ ከነ ማለት ነው አልሰሩ የትኛውን ተርባይን ተሰርቷል? ኢትዮጵያ ውስጥ ምን ተርባይን ሰርተን እናውቃለን? የትኛውን ሃይድሮ ፓወር በግላችን ሰርተን እናውቃለን? ውጪ ኮንትራክተሮች ልምድ ባላቸው 50፣ 60 ከሰሩ ጋር ተዋውለን ነው የምንሰራው። ይሄ ብዙ ጊዜ መንግስት ይቅርታ ጠይቆበታል። እንዲስተካከልም መሰረታዊ የሆነ እርምጃዎች ተወስደዋል። ይሄ የታየው መክፋት ነው። ሶሻል ሚዲያን እኮ ማንም ሊቆጣጠር አይችልም። የፈለገ ሰው ተነስቶ ጥቁር ነገር ነጭ ነው ብሎ ይጽፋል። ሰው ነጭ ነው አዎ ለካ እያለ ተከትሎ የሚጽፍ ወይንም ያን ሀሳብ የሚቀበል ከሆነ በጣም አስቸጋሪ ነው፣ መለየትና ከዛ ፊልተር አድርጎ ትክክለኛው ነገር የቱ ነው ብሎ ገምግሞ መውሰድ ሲያስፈልግም ጠይቆ መረዳት የባለቤቱ ጉዳይ ነው። ስለዚህ በዓለም ላይ በአሁኑ ጊዜ በሀገራችን ላይ ችግር እየፈጠረ ያለው ሶሻል ሚዲያ ላይ የሚጻፉ ኃላፊነት የጎደላቸው ሕዝብ ለሕዝብ እያጋደሉ ያሉ በዩኒቨርሲቲዎቻችን ውስጥ ችግር እየፈጠሩ ያሉ በእውነት እኔም እያየሁት ያለሁት ነገር በጣም አሳዛኝ ነው። ዝም ብሎ ከመሬት ተነስቶ ሚኒስትሩ ተደራዳሪዎቹን ሰደቡ፣ ዘለፉ፣ ወይም ደግሞ ሚኒስትሩ ተደራዳሪዎችን ከስብሰባ ቦታ አባረሩ፣ ሚኒስትሩ የያዙት አቋም ከተደራዳሪዎች ጋር ተቃራኒ ወይም ደግሞ ይሄን በማጠልሰት ጥቅም ይገኛል፣ ወይም ተከታታይ ቁጥር በጣም ብዙ አገኛለሁ ብለው የሚጽፍ ከሆነ ምን ምን ይደረጋል? ትክክለኛውን ነገር ማስረዳት ነው በመጣበት አካባቢ። ስለዚህ ባለፈው በተለይ አንድ አመት በጣም በፍጥነት እየተሰራ ነው። በተለይ የብረት ስራዎቹ ሁለቱ ወደ ኤርሊ ጀነሬሽን ወይም ደግሞ ቀድሞ ማመንጫ የሚያስተላልፉት አሁን አግድሞሽ የተቀመጠው ፈቅ ላይ ሶስት አራት አመት እዛው ላይ እናየው ነበር። በሙሉ እሱ አልቆ ኮንክሪት እያለበሰ ነው። ወይም ስራውን እዛ ላይ ያለውን እየጨረሰ ነው። ወደታች የሚወርደው እየተሰራ ነው። እንደዚሁም ተርባይኖቹ የሚገቡበት እና የሚገጠሙበት እንደዛ እየተጠናቀቁ ነው። አሁን በዚህ ሁለት ሶስት ቀን ውስጥ እነሱም የኮንክሪት ስራ ይጀምራሉ። ሌሎቹም ተነስቶም ደግሞ እንደዚሁ ብረቱ ትክክል ስላለበት ተነስቶ ተጥሎ ሌላ አዲስ ፍረት ከውጪ መጡ። እንደገና ተተክሎ ቦታው ላይ እየተቀመጠ ያለ ያን ያህል ቅርቃራና ችግር ውስጥ የገባ ፕሮጀክት ነበር። እንዲሁ እንደ አገር የትናንትናውን እናስታውሰው ከችግር እንዴት ወጣ ነው የሚለውን ትተን የዛሬውን ብቻ እንይዝና ልክ ከፖለቲካው ጋር እያወሳሰብን አስቸጋሪ ነገሮች እንዳሉ አድርገን ወይም ደግሞ ዲስክሬዲት የማድረግ ያንን ዋጋ ለመስጠት ነገሮች ይታያሉ። ግን እንዳንድ አገር አንድ ላይ መቆም ያስፈልገናል። የሀገራችን ጥቅም እከሌ ይሁን መሪ፣ ያኛው ይሁን ይኸኛው ይሁን ወደፊት የሚመጣ ይሁን ያለፈው ይሁን፣ የሀገር ጥቅም ከሆነ የሀገር ጥቅም ሁሉም ሰው አብሮ ዘብ መቆም አለበት፣ አብሮ መስራት መቻል። ያመነጭ የሚችል ኃይል ማለት ነው ኤሌክትሪክ ኃይል ኃይል የምንለው በእንግሊዝኛ አጠራር ኢነርጂ የምንለው ኢነርጂ በአንድ አመት ውስጥ የምታመነጨው ትንሽ ከሆነ የኪሎዋት አወር መካከለኛ ከሆነ የሜጋዋት አወር ትልቅ ከሆነ የጂጋዋት አወር በሺ በሺ እያባዛ የምትሄደው ነው። የህዳሴ ግድብ ሲታሰብም 15692 ጂጋዋት አወር ነው። 15692 ጂጋዋት አወር ነው። በአመት ውስጥ ዛሬም የሚያመነጨው ወደፊትም የሚያመነጨው 15692 ጂጋዋት አወር ነው። ከዛች አንዲት ኪሎ ዋት አወራ ወይም አንድ ዋት እንኳን አንድ ሰማ አትቀምስ አጀስት ያደረግነው ነው። አላግባብ የተቀመጠው ከዛሬ አንድ አመት ተኩል በፊት ተመልክተን በራስ የደብዳቤ ተጽፎ ለኢትዮጵያ ኤሌክትሪክ ኃይል ይህ ነገር እንዲታይ ሶስት ተርባይን ሜቴክኒ ያመርቼ ተክላለሁ ያለው የመለማ ነው። የተርባይኖች እንዳይተከሉ አቅጣጫ የተሰጥበት ነው። ለምንድን ነው? በአንድ ተርባይንም ያንን ኃይል ተመልስ ይችላል። በ10 ማድረግ ትችላለህ፣ በ11 ማድረግ ትችላለህ፣ በ16 ማድረግ ትችላለህ። ይችላል። የተርባይኑ ቁጥር አይደለም፣ የኃይሉ መጠን ነው የሚወሰነው የያጠራቀምከው ውሃና የሚፈሰው ውሃ እንደዚሁም የከፍታው ከተርባይኑ ሌቭል በላይ ያለው ተርባይኑ ከተቀመጠበት መሰረት አስቶ እስከ ውሃው ሴንተር ኦፍ ግራቪቲ ወይንም ደግሞ የውሃው ይዘት መካከል ድረስ የምትለካው ከፍታ ነው። አንድ በኩል ይሄ ፓወር የምንለው ለአንድ ተርበል ሊያመነጭ የሚችለው በዚህ አዎ አዎ ኃይል ነው። ያኛው ኢነርጂ ካለው ማለት ነው። እና ያ ከውሃው መጠንና ከከፍታው እና ከሌሎች ኮንስታንቶች አሉ። ዋናው ግን ስንት ውሃ አለን፣ ስንት ከፍታ አለን። ያን ፓወር ካገኘ በኋላ ያ ፓወር በ16 ተርባይን ልከፋፍለው ወይስ በ13 ተርባይን ላርገው? ነገር ግን በ13ቱ በማደርግበት ጊዜ 15692 ቱን ለማምጣት የሚወስደው ጊዜ ያነሰ ይሆናል። በ13 ሳደርገው የበለጠ ጊዜ ተርባይኖቹ እንዲሰሩ አደርጋቸዋለሁ ማለት ነው። ካፓሲቲያቸው የማቅማቸው እኩል 400 ሜጋዋት ነው። ያን 400 ሜጋዋት ይዤ በመጀመሪያው ዲዛይን 16 ተርባይን ስደረድር ከአመት ውስጥ ኢፊሸንሲ ብንመለከተው 28 ነጥብ 2% ነው። ተመልከተ ያ ማለት ምንድነው? እንደሆነ 77 ነጥብ 8% ዘታ ታይም መቶ ቀን ብትወስድ 77 ነጥብ 8 ቀናት ስራ አይሰሩም ቁጭ ይላሉ። በቃ አይሰሩም። አይደላቸው 13 ስታመጣው ኤፊሴንሲውን ከፍ ታደርጋለህ። አዎ፣ ወደ 36 ብቃቱ ከፍ ይላል። ያ ማለት አሁንም ኦፕቲመም ላይ ደረስክ ሳይሆን ቀንሰዋል። ብዙ ተርባይን ትፈልጋለህ እንደ ህዳሴ አይነት ግድብ ላይ ያ ምንድን ነው፣ በአንድ ጊዜ ለምሳሌ ትልቅ ሀይል የምትፈልግ ከሆነ ብዙ ማመንጨት ትችላለህ። ነገር ግን አሁንም ቢሆን ይሄ ልዩነቱ ወደ 65% ያህሉ አይድል ሆኖ ስለሚቀመጥ አሁንም ብዙ ማመንጨት ትችላለ። ስትፈልግ ብዙ ኢነርጂ በአንድ ጊዜ እንዲኖረ ማድረግ ትችላለ። ለዛ ብለ ግን የማይሆን ካፒታል እዛ ውስጥ አትደፋ። ለሀገር ከእያንዳንዱ መቀነት እየተለመነ የሚሰራን ግድ ካፒታሉን አታባክንም። ይሄ የሚያሳየው ምንድን ነው ለ ግዚ ፍላጎት ላለው ወይም ደግሞ ለኮንትራክተሩ ሲሳይ መሆን ነው። እዚህ ያንን በተገቢ ሁኔታ ኤፍሽንሲውን አሻስለ በቂ በሆነ ካፓሲቲ ያመነጨ ብዙ ዶላር 210 ሚሊዮን ዶላር ነው የምናጠፋው። ያንን አጅስተናል። ለምንድን ነው ይሄን ሁሉ ሀብት የምናጠፋው? ሌላ ግድብ እኮ መስራት ይችላል፣ አነስተኛ ግድብ የኢትዮጵያ ሕዝብ ትክክል ሊረዳ የሚገባው ከኢነርጂ አንድ ኪሎዋት አወር ይቀንሳል የሚለኝ ሰው ካለ እንከራከርና ያስረዳል። ስለማውቀው ግድብም ሃይድሮ ፓወርም እስከ ድህረ ምረቃ ተማሪ ድረስ ስለማስተምር አውቀዋለሁ። ለምን በክለት ውስጥ እንገባለን? እኔም መጥቼ እንዳልከው ቅድም በፊትም በአቶ ኃይለማርያም ጊዜም አሁን በሚኒስትር አብይ ጊዜም ሰራለው የማድርገው አስተዋጽኦ እውቀትን መሰረት አድርጎ በተገቢ ሁኔታ ሀገሬ እንድታደግ እና ተገቢ የሆነ ውሳኔዎች እንዲተላለፉ ነው እንጂ ዝም ብሎ በሆነ ጊዜ የሆነ ነገር ስለተወሰነ ያንን ጊዜ መሄድ የምፈልግ ሰው አገር ነው። ስለዚህ ኢነርጂውን በማመንጨት የተለወጠ ነገር የለም። ነገር ግን ተርባይኖቹ መደርደሩ ተቀንሷል፣ አስፈላጊ አይደሉም። ስለዚህ በዚህ መልክ የሀገራችንን ኢኮኖሚ በተገቢ ሁኔታ ስህተቶቹን እያረምን ተገቢ የሆነውን ስራ እየሰራን ተሰርተው የነበረውት ላይ ደግሞ ጥሩ ነገር እያካበትን መሄድ አለብን ነው። የኢትዮጵያ የግብፅና የሱዳን የውጭና የውሃ ሀብት ሚኒስትሮች የፊታችን ሰኞ በዋሽንግተን እንደሚገናኙ ይጠበቃል። በዋሽንግተን ውይይትም ቢሆን ኳሱ ያለው በግብፃውያኑ ሜዳ ነው ብለዋል የኢትዮጵያው ሚኒስትር ዶክተር ኢንጂነር ስለሺ በቀለ ለአሜሪካ ድምፅ ሬዲዮ። እስክንድር ፍሬው ከአዲስ አበባ።